ነገ በዲላ ከተማ ሊካሄድ የነበረ ሰላማዊ ሰልፍ ዛሬ ምሽት ተከልክሏል። ሰልፉ የተከለከለው የከተማው አስተዳደር ከፌዴራልና ከክልል መንግስት ደረሰኝ ባለው የደህንነት ስጋት ነው ተብሏል። አስተባባሪ ኮሚቴው መከልከሉን እንጂ ስለ መከልከሉ ግልጽ ምክንያት አላውቅም ነው ያለው። ዮናታን ዘብዴዎስ ተጨማሪ ሪፖርት ከዲላ አስተላልፏል። በድላ ከተማ ሊደረግ የነበረው ሰላማዊ ሰልፍ የተከለከለው አመሻሽ 12 ሰዓት አካባቢ ነበርም። ሰልፉ የተከለከለበት ምክንያት በግልጽ ባይታወቅም የከተማው አስተዳደር ለሰልፉ አስተባባሪ ኮሚቴ በጻፈ ደብዳቤ ከፌደራል እና ከክልል የጸጥታ አካላት በደረሰ መረጃ መሰረት የደህንነት ስጋት አለብኝ በሚል ነው። ደብዳቤው ከፌደራል እና ከክልል ጸጥታ በኩል በደረሰ መረጃ መሰረት ሰልፍ በተጠራ ህዝብ ላይ ጉዳት ለማድረስ የሚችል የጸጥታ ችግር ሊኖር ስለሚችል ለህዝቡ ደህንነት ሲባል ሰልፉ ላልተወሰነ ጊዜ ተራዝሟል ይላል። ይህንን በተመለከተም የሰልፉ ምክትል አስተባባሪ አቶ ታምራት አዲስ እንዳሉት የሰልፉ ዓላማ አይነበረው የተፈናቀሉ የገድዮ ተወላጆችን በተቸገሩ ጊዜ ለደገፉና ከጎናቸው ለቆሙ አካላት ምስጋና ማቅረብና መንግስት ለጉዳዩ ትኩረት እንዲሰጥና የዜጎችን ህጋዊ መብት እንዳስጠብቅ መጠየቅ ሲሆን በቀጣይም ትኩረት እንደሰጠው ግፊት ማድረግ ነበር ብሏል። ከዚህ ውጭ ሰልፉ ሌላ ምንም ዓላማ አልነበረውም ያሉትም ስለዚህ ያው በዚህ በእኛ አካባቢ ለተፈጠረው ጸጥታ ችግር በተለይ ከዚህ ከምስራቅና ምዕራብ ጉጂ በተፈናቀሉት ዜጎች ከዓመታት በላይ ቆይተዋል። መንግስት መፍተውም ባለመፈለጉ ከፍተኛ የሕዝብ ጩኸትና ፍላጎት ነበር ሰላማዊ ሰልፍ ለማድረግ። ከዚህ አንጻር ሰላማዊ ሰልፍ ለማድረግ ረዘም ባለ ጊዜ ታስቡበት በ13 ለማካሄድ ነበር ታስቦ የነበረው። በ13 ደግሞ አካባቢ አስተዳደር ሁኔታዎች የሚቸ አይደለም፣ በተለያዩ ፕሮግራም አለኝ በሚል ኤክስተንድ ተደርጎ ነበር ለ23። 23 ደግሞ ከነሱ ጋር የተናበብን ህዝቡ ላይም ደግሞ ሰላማዊ ሰልፍ ፍጹም ሰላማዊና ዲሞክራሲያዊ በሆነ መንገድ ህዝቡ የራሱን ስሜትና ድምፁን በሚያንጸባርቅ መልኩ እንደወጣ ግንዛቤ ተሰጥቶ ካለቀ በኋላ በዚህ በ12 ሰዓት ላይ በእርግጥ በጽሁፍ ከላይ በተሰጠው ትዕዛዝ ነው በሚል ሰልፉ ነገይ እንዳይተላለፍ እገዳ፣ ደብዳቤ ተሰጥቶናል። በዚ አጋጣሚ ይህን ሰልፍ በጉጉት ሲጠብቅ የነበረው የአካባቢው ህዝብ ዲሞክራሲያዊ ሰልፍ ወይ ደግሞ ዲሞክራሲያዊ ጥያቄ መጠየቅ ካለብን ህጋዊ በሆነ አግባብ ብቻ በመሆን ወጣቱ የራሱን ስሜት በመቆጣጠር በትግስት መንግስት የምለውን ነገር እንድጠብቅና በዚ አጋጣሚ ነገ የመሆነው ሰልፍ ባልታወቀና ላልተወሰነ ጊዜ በሚል መንግስት ያገደ መሆኑን ለመግለጽ ነው። ህገ መንግስቱ ማንኛውም ዜጋ ሰላማዊ ሰልፍ ማድረግ እንደሚችል ይደነግጋል። በዛ ልክ ደግሞ እናንተ ተዘጋጅታችሁ ነበር፣ አሳውቃችሁ መፍቀድ ስልጣን ያለው አካል ባይኖርም ጥብቃ ተሰጥቷችሁ ነበረ ወይም እውቅና ተሰጠው ሰልፍ ነበረ እና ተከለክሏል። የተባላችሁት እና የተከለከለበት ዋና ምክንያት ዛ ደብዳቤ ላይ ከተገለጸ ውጭ የምታውቁት ነገር አለ ወይ? መቼ ነበር የተፈቀደው? እኛ እስከዚህ እስከ አስራ አንድ ድረስ በእለቱ ለሰልፍ ዝግጅት እያደረግን ከመንግስት ጋርም እየተናበብን ነበረ የቆየ ነው እና ለእኛ ግልጽ አይደለም። በክልልና በፌደራል መንግስት ኤራው የስጋት ኤራ ነው በሚል አቅጣቂያ ተቀምጦላል የሚል ነገር አለው። የተኛ ቦታ በማን እንዴት ነው ስጋት የተባለው ነገር ደግሞ በነበረን መድረክ በቂ ምላሽ ልናገኝ አልቻለም። ዞሮ ዞሮ አሁን ባለውን ደረጃ ህጋዊ የሆነ ደብዳቤ በእጁ ሰጥተዋል። በዛ አግባብ ያው ከመጠበቅ ያለፈ ምንም መፍትሄው ልናገኝ አንችልም። ነገር ግን ህዝቡ በጣም ተዘጋጅተዋል። ወጣቱ በራስ ተነሳስተው ዛሬ ከተማ ዘዳ ነበር። ከገጠርም ከዙሪያው ህዝቡ ስለሚመጣ ስለነበረው ባነር ስትለጥፍ ነበር፣ ቲሸርት ሲያሳትም ነበር። ለህዝባችን በተለይ ካሳለፍ ነው ሁለት ሺህ አስር ጀምሮ ለተፈናቀለ ዜጎቻችን ለደረሱን ለኢትዮጵያውያኖች ሁሉ ምስጋና ለማቅረብ ነበር ዋናው ዓላማው። ሰልፉ እውቅና የተሰጠው ከአስራ አምስት ቀናት በፊት ቢሆንም እንዳይደረግ የተከለከለው ከሰዓታት በፊት ነው ለአሜሪካ